ዮሐንስ፣ ባለፈው ቅዳሜ ምሽት በአዲስ አበባ ከተማ ዳር ላይ የሚገኘው የቆሻሻ ክምር በመንሸራተቱ በተከሰተው አደጋ የሞተው ሰው ቁጥር ቢያንስ ሰማንያ ሁለት እንደደረሰ ነው እየተዘገበ ያለውና ምን አዲስ ነገር አለ ዛሬ? አመሰግናለሁ ሀዜብ። ዛሬ ጠዋትም ወደዛ ቅንቼ ነበረ። በጣም ብዙ ሰው ሁኔታውን ለመከታተል የዘመዶች ሁኔታ ለማወቅ በጣም በርካታ ሰው እየተሰበሰ ነው። ከቀን ወደ ቀን የሰው ብዛት እየጨመረ ነው ያለው እና ጠንከር ያለ የፖሊሶች ጥበቃ ነበረ። ወደዛ አያስጠጉም። ወደ ውስጥ ዘርቄ ለማነጋገር ሰዎችንም፣ ሰጎጆችንም ለማነጋገር ያደረግኩት ጥረት እንደ ትላንትና ሁሉ ዛሬም አልተሳካልኝ። ሊያስገቡኝ ስላልቻሉ ብዙም እንትን አላልኩም። በአጠቃላይ ግን የሟቾች ቁጥር ከዚህም ሊያሻቅ በትናንትና ዘገባችን ከመቶ ሊበልጥ እንደሚችል የአይን ማኞች እዛ የነበሩ ጠቅሰን እንደዘገብ ነው የእኛ ዘገባ ትክክለኛነቱን የሚያረጋግጡ ዘገባች ነው ያሉት። ከሰማንያም ከፍ ያለ እንደሆነ ነው አሁን እየተነገረ ያለው በአጠቃላይ ግን ከመቶ ሊበልጥ እንደሚችል ነው። ለምንድን ነው ይሄ አሁን ቁፋረው እየተካሄደ ያለው? ካርታ የነበራቸው የሚታወቁ ቤቶች አስራ ስድስት ቤቶች ነበሩ። አንድ አካባቢ ነዋሪዎች ዛሬ እንደነገሩኝ እንዳለ አስራ ስድስቱ ተደፍነዋል እና እዛ አካባቢ የሚታወቁ ላይ ነው ያለው ቁፋሮውና ከዛ ውጭ ግን ሸራ ለጥፈው አናቱ ጀምሮ ከቆሻሻው አናት ጀምሮ እስከ ስር ሸራ አንጥፎ ሸራ ለጥፈው ይኖሩ የነበሩ ወገኖች ማንነታቸውም የማይታወቁ የት ከየት ቦታ እንደመጡ የማይታወቁ በጣም በርካታ ሰዎች ነበሩ። እነሱ እዛ የነበሩበት አካባቢ ሊቆፈር ከዛም ሊልቅ እንደሚችል ነው እየተነገረ ያለው። እና በአጠቃላይ ይሄ ነው ያለው። ሌላው አዲስ ነገር የምነግርሽ የህዝብ ተወካዮች ምክር ቤት ያው ከነገ ጀምሮ ለሶስት ቀናት የሚቆይ ብሔራዊ የሐዘን ቀን አውግጇል። ይህም በጠቅላላ በኢትዮጵያ፣ ከኢትዮጵያ ውጭ ባሉ ኤምባሲዎች እና ቆንስላዎች እንዲሁም በኢትዮጵያ የንግድ መርከቦች በሙሉ የኢትዮጵያ ባንዲራ ዝቅ ብሎ እንዲውለበለብ የሚያዝ አዋጅ ነው። እውነትነቱም ለማረጋገጥ አልቻልኩም እንጂ እዛው ራቅ ብዬ ዛሬ በምከታተልበት ጊዜ አንድ እናት ከሶስት ቀን በኋላ በሕይወት እንደተረፉ ነግረውኛል። ያው እንደነገርኩሽ ግን የት ሆስፒታል እንዳሉ የት እንደሄዱ ለማረጋገጥ ወደዛ መጠቃት ስላልቻልኩኝ ማረጋገጥ ይመስላል። በአጠቃላይ እነዚህ ይመስላሉ። መንግስት እንደገለጸው ወደ ሶስት መቶ የሚሆኑ ከዚህ አደጋ የተረፉ ሰዎችን አንድ የወጣት ማዕከልን ለጊዜያዊ ማረፊያነት እንደሰጠ ነውና በቀጣይ ለነዚህ ሰዎች እየተደረገ ያለው እንክብካቤ ምን ይመስላል? አዎ፣ ወደ ሶስት መቶ የሚጠጉ በዛው አካባቢ የነበሩ በጣም በቅርበት ተጠግቶ ቤታቸው የፈረሰባቸው እዛ አካባቢ አሁንም ለጉዳት ሊዳረጉ የሚችሉ ወገኖች በወጣት ማዕከላት ይኖራሉ። ያው በመንግስት በኩል አስፈላጊው ብርድ ልብስ የመሳሰሉ እቃዎች፣ የቤት ቁሳቁስ፣ አንዳንዴ ምግብ ማብሰያ ሊሆን የሚችሉ ጊዜያዊ እቃዎች እንደተሟልላቸው ገልጧል። ከምንም በላይ ግን የህብረተሰቡ ድጋፍ ነው እዚህ ጋር ለማስቀረጽ የምፈልገው ህብረተሰቡ ልክ በእድሩም በአካባቢውም እየተደራጀ ከሩቅ ቦታ ሳይቀር እየሄዱ ምግብ እያበሰሉ፣ እሳቸውን እያጠቡ፣ ህጻናትም እያጠበ በጣም በሚገርም ኢትዮጵያዊ የመረዳዳት መንፈስ ህብረተሰቡ እየረዳቸው መሆኑን ነው የተረዳሁት። እንግዲህ ብሔራዊ የሀዘን ቀን መታወጁን አስመልክቶ ሌላ የምትነግረኝ ነገር ካለ። ሌላ የምነግርሽ ነገር ቢኖር አሁንም ብሔራዊ የሀዘን ቀን ከነገ ነው የታወጀው። ግን ሰው ይህን ያህል ወደ መቶ የሚጠጋ ህዝብ ባለቀባት አገር የሆነ መርፌ የጠፋባትም አይመስልም። በሚዲያዎች ብታይ አሁንም የዳንኪራ ሙዚቃዎች ነው የምንሰማው። ስለ ስፖርት ነው የሚዘገበው። በቃ ህዝቡ በጣም ነው የተናደደው። ድሆች ስለሆኑ ነው ወይ እነዚህ ሰዎች? ቆሻሻ ላይ ኑረው ቆሻሻን በልተው ቆሻሻ ተሸፍነው በመጨረሻም ደግሞ በቆሻሻ ተደፍነው ነው የሞቱ ሰዎች፣ የኢትዮጵያዊ ክብር ተነፍጓቸው ሚዲያዎች፣ በቃ ወይም በመሀል ስልሳ ደረሰ አምሳ ደረሰ ከሚለው እንዲሁም ከፕሮቶኮላዊ ዜናዎች በስተቀር ይህን ሀዘን ይሄ ብሔራዊ ሀዘን የሚመጥን ዘገባዎች አለመዘገባቸው ቢያንስ ሙዚቃዎች እንኳን አለመቅረቱ መዝናኛ ቤት ቤቶች ብታይ ምንም ለውጥ የለም። ምንም ሰው የሞተባት አትመስልም። ማገት ሙዚቃ ከጆሮ የሚበጥስ ሙዚቃ እንትን እየተደረገ ሲደነስ ነው እየተመሸ ያለ። ይህ በአይኔ በተግባር በጆሮ የሚሰማው ነገር ነው እየነገርኩሽ ያለው። በአጠቃላይ መንግስትም የብሔራዊ የሀዘን ጊዜው በህዝብ ተገፍቶ ነው ያወጀው የሚል ስሜት ነው ያለው በህብረተሰቡ። ለምን አደጋው ከደረሰ ቅዳሜ ነው እንግዲህ ነገ ነው ብሔራዊ ሀዘን የታወጀው ከነገር ጀምሮ ነው የታወጀው። አስቸኳይ ስብሰባ አድርጎ ስለምን ለምን መደበኛ ስብሰባ ይጠብቃል የተወካዮች? ለምን አስቸኳይ ስብሰባ አድርጎ ብሔራዊ ሀዘን አላወጀም? የሚል በጣም ከፍተኛ የህዝብ ቁጣና ቅሬታ እንዳለ ለመግለጽ እፈልጋለሁ። ከዚህ ጋር በተያያዘ ደግሞ የፖለቲካ ፓርቲዎች ላይም ከቁጣው የዳማ አንድ ሰው ታሰረብን ብለው በየሚዲያው በተለያዩ መንገዶች የሚጮሁ የፖለቲካ ፓርቲዎች ወደ መቶ የሚጠጉ ድሀ የህብረተሰብ ክፍሎች ሞተው አንድ የፖለቲካ ድርጅት መግለጫ አውጥቶ ሀዘኑን አለ መግለጽ እንደውም እንደው በማነጻጸር የጀርመን ኤምባሲ በባንዴራው ዝቅ አድርጓል። ኤምባሲ ምን ሆኑ እነዚህ ሰዎች? ኢትዮጵያዊ መንግስት ኢትዮጵያዊ የፖለቲካ ድርጅት ኢትዮጵያዊ ሚዲያ ኢትዮጵያዊ ህዝብ ሳያዝንላቸው የጀርመን ኤምባሲ ባንዴራ ዝቅ አድርጎላቸው እያለ እያነጻጸረ የፖለቲካ ፓርቲዎች መንግስት በአጠቃላይ ሚዲያዎችን በተለይ ከፍተኛ እውቀሳ እንዳለ ሳልገልጽ ማለት አልፈልግም። አዜባ በጣም አመሰግናለሁ። ዮሐንስ ገብረ እግዚአብሔር ለሰጠህን ቃለ ምልልስ እኔም በጣም አመሰግናለሁ አዜብ።